የዜጎችን ጥቃት ለመከላከል ሕጉ በሚፈቅደው ልክ ከፌዴራል እና ከቤንሻንጉል ጉሙዝ ክልል ጋር በጋራ ለመስራት ዝግጁ መሆኑን የአማራ ክልል መንግስት ገለጸ። በቤንሻንጉል ክልል ባሉ የአማራ ብሔር ተወላጆች ላይ በተደጋጋሚ የሚፈጸመው ጥቃት እየከፋ መምጣቱ እንዳሳሰበውም አስታውቋል። በቅርቡ በተደረገ ውይይት በክልሉ የጸጥታ መዋቅር ላይ የአማራ ብሔር ተወላጆች ቀጥተኛ ተሳታፊ እንዲሆኑ የጋራ ስምምነት ላይ መደረሱንም የአማራ ክልል ቃል ቃል አቀባይ ተናግረዋል። አስቴር ምስጋናው ዝርዝር ይዛለች። የአማራ ክልል መንግስት በከፍተኛ አመራሮች ከጸጥታ ኃይሉና ከመከላከያ ሰራዊት ጋር በመቀናጀት ችግሩን ለማስቆም ጥረት እያደረጉ ባሉበት ወቅትም ነው መስከረም 14 ቀን 2013 ዓ.ም በመተከል ዞን በዳንጉር ወረዳ ሌላ ጥቃት የተፈጸመው። ይህም የአማራ ክልል መንግስትን በእጅጉ እንዳስቆጣው የክልሉ የኮሚኒኬሽን ዳይሬክተር አቶ ግዛቸው ሙሉነህ ተናግረዋል። በተደጋጋሚ በክልሉ በሚደርሰው ጥቃት የጸረ ሰላም ኃይሎችን የሚደግፉ አንዳንድ አመራሮች መኖራቸውን መረዳታቸውን ነው ዋና ዳይሬክተሩ የተናገሩት። ከነሱ ውስጥ በየደረጃው የነዚህን የጽንፈኛ ቡድን አካላትን ተልዕኮ የሚቀበል እና እንዲህ አይነት ድርጊት እንዲፈጽም የሚፈልግ ለዘብተኛ የሆነ ችግሩ ቢፈጠር ባይፈጠር ዜጎች ቢሞቱ ባይሞቱ ግድ የሌለው ሰው አለ መካከላቸው። ይሄ ብዙሃኑን አመራር አይወክልም። አብዛኛው አመራር ጤነኛ አመራር ነው ጥሩ አመራሩ፣ የለውጥ አመራር ግን መሀላቸው ላይ ያለ፣ ዜጎቹ ገዳዮች መጥተዋል፣ ሊገሉ ነው፣ እዚህ ላይ ድረስላቸው እየተባለ ይሄንን እየሰማ ይሄን ማስቆም ያልቻለ ለዚህ ያልደረሰ ኃይልም ጭምር ነው እየተገኘ ያለውና ይሄ የአማራ ክልልን ን ብሎ ስነ ልቦናዊ ጫና እንዲፈጠር እና እዛ አካባቢ ላይ ኑሮውን ያደረገ ክልሉ ነው፣ በነገራችን ላይ የተለየ ሀገር አይደለም። ከጊዜ ወደ ጊዜ እየተባባሰ የመጣውን ጥቃት ለማስቆም በቅርቡ የተደረሰ የጋራ ስምምነት መኖሩንም አቶ ግዛቸው አመልክተዋል። የክልሉ መንግስት ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል እና ና የቤኒሻንጉል ጉምስ ክልል ርዕሰ መስተዳደር አቶ አሻድሌ ሀሰን በተገኙበት ዘላቂ መፍትሄ በተባሉ ሀሳቦች ላይ የጋራ ስምምነት ላይ ተደርሰዋል ነው ያሉት። ይህም ለመመነት ህጉ በሚፈቅደው ልክ የጋራ ጥምር ኃይል እስከ መመስረት የሚደርስ መሆኑንም ነው አቶ ግዛቸው የጠቆሙት። ፌዴራል መንግስትም እንድናደረግ የሚጋብዘንን የትኛውንም ድጋፍ ለማድረግ በእኛ በኩል ዝግጅ- ሎጂስቲክስ ሊሆን ይችላል፣ ስልጠና መስጠት ሊሆን ይችላል፣ ሌላም ሌላ የሚፈልጉትን ጋብ ለመሙላት የሚያስችል ጥረት ይደረጋል ማለት ነው። በመድረክ በሀሳብ ታግለን ነው የምናስተካክለው። ጉዳዩ ፌዴራል መንግስቱ ወደ ሀይል ሲገባ ከኛም ይጠበቃል። አጎራባች ስለሆነ ለምሳሌ አጎራባች ወረዳዎች ላይ የሁለቱም ክልል ላይ ማለት ነው። አጎራባች ዞኖች ላይ የጋራ ጥምር ኃይል ፎርስ ልናቋቁም እንችላለን። ማለት ምንድን ነው? የሚመለከታቸው ተቋማት ሊሆኑ ይችላሉ። በዚህ የሚደራጁ ለምሳሌ የሰላምና ደህንነት፣ የፖሊስ፣ የሚሊሻ እንዲህ ተቋማት ያሉበት አሰራር አካባቢ ያሉት ሰዎች ሆኖ የጋራ ጥምር ኮሚቴ ልንመሰርት እንችላለን። አካባቢውን ቀጠናውን የሚያስስ የሚከታተል፣ ደህንነቱን የሚጠብቅ የትኛውም አሰራሩ የፈቀደልን ተግባር ሁሉ ዜጎቻችንን ከዚህ ከወራሪ ቡድን ከሚጨፈጭ ቡድን ለመታደግ ከቤኒሻንጉል ክልል ህዝብ እና ፌዴራል መንግስትና አጠቃላይ ከኢትዮጵያ ህዝብ ጋር ሆነን እንታደጋለን ሚል ነው። ከአማራ ክልል ህዝብ ጋር ሆነን ነው። ይሄ አሰራሩ ሰት ነው። ከአሰራር ውጭ የሚፈጸም ተግባር አይኖርም። የስምምነቱ ሌላ ሀሳብ ደግሞ በዚያ የሚኖሩ የአማራ ብሔር ተወላጆችን ከቀበሌ ጀምሮ ባለ የመንግስት የጸጥታ መዋቅር እንዲገቡ ማድረግን እንደሚመለከት የኮሚኒኬሽን ዳይሬክተሩ አብራርተዋል። ምክትል ጠቅላይ ሚኒስትሩ ባሉበት የፖሊስ ኮሚሽኑ ኮሚሽነሩ ባሉበት የሰላም ሚኒስትር ክልሉ የቤኒሻንጉል ከፍተኛ አመራሮችና ከዚህ ከአማራ ክልልም የሚመለከታቸው ተቋማት ኃላፊዎች በተገኙበት ውይይት ተደርጓል። ይህን ድጋፍ ለማድረግ የተፈናቀሉትን መልክ ለማስያዝ፣ ጉዳቱን ለማስቆም የሚያስችል ውይይቶች ተደርገዋል። ቦታው ድረስ ሄደው በማየት በዚህ ጊዜ የተደረጉት ውይይቶች አንዱ ምንድን ነው እንደ መፍትሄ የተቀመጠው መፍትሄ አካል ሆኖ መምጣት ያለበት ብሄርን ያለየ የአማራንም የአገውንም ሌሎች የጉምዝም ሌሎች ብሄረሰቡ በርካታ ማህበረሰቦች ዛ ቢኖሩ እንደሚታወቀው መተከል ዞ እንግዲህ የብሄር ብሄረሰቡ ይቻላል። በስፋት የሚኖሩት አማራዎች አሉ፣ አገዎች አሉ፣ ሽናሻዎች አሉ፣ ጉምዞች አሉ። እነዚህ በአደረጃጀት ቢታቀፉ የጋራ ለምሳሌ አሁን በቀበሌ አመራር ደረጃ ከሁሉም ተዋጽቸውን ጠብቆ መስፈርቱን የሚያሟሉ ከአማራም ከአገውም ከጉምዝም ከሌላውም ሆኖ ቢደራጁ በተመሳሳይ በሚኒሻ አደረጃጀትን ቢገቡ ችግሩን መቅረፊያ መንገድ አንዱ ነው። ራሳቸውን ይከላከላሉ። በአካባቢው ላይ ህገወጥ እንቅስቃሴ ሲደረግ ይከታተላሉ። ለመንግስትም ቅድሚያ መረጃ ይደርሳል። አንዱ መታደጊያ መንገድ ነው ሚል ስምምነት ላይ የተደረሰው በጋራ ነው። በተያያዘ ዜና የኢትዮጵያ ሰብአዊ መብቶች ጉባኤ በቤንሻንጉል ክልል የሚፈጸሙ ጥቃቶችን አስመልክቶ መግለጫ አውጥቷል። መንግስት በቤንሻንጉል ክልል የሰዎችን በህይወት የመኖርና የአካል ደህንነት መብት ይጠብቅ በሚል ርዕስ ነው መግለጫውን ያወጣው። የኢፌዴሪ ህገ መንግስት አንቀጽ አስራ አራት ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ በህይወት የመኖር የአካል ደህንነትና ነጻነት መብት እንዳለው በግልጽ መደንገጉንም አስታውሷል። በቤንሻንጉል ጉምዝ ብሔራዊ ክልላዊ መንግስት መተከል ዞን ጉባ፣ ድባጤ፣ ቡለን እና ወንበራ ወንበር ወረዳዎች ውስጥ ባለፈው ጳጉሜ ወር ጀምሮ ማንነታቸው ባልታወቁ አካላት ሲደርስ የነበረው ጥቃት መስከረም 14 ቀን 2013 ዓ.ም በዳንጉር ወረዳ በንገዝ ቀበሌ ዳግም ተከስቶ የበርካታ ንጹሐን ሰዎች ህይወት መጥፋቱን እንዲሁም የአካል ጉዳት መድረሱን ኢሰመጉ ከቦታው ካሉ እማኞች ለመረዳት መቻሉን ጠቁሟል። ጥቃቱ እየደረሰባቸው ያሉ ወረዳዎች በኢፌዴሪ መከላከያ ሰራዊት ኮማንድ ፖስት ስር ተይዘው የጸጥታ ማስከበር እርምጃዎች እየተሰሩ ያሉ ቢሆንም አሁንም ግን ተጨባጭ ስጋቶች እንዳሉ ይሰመጉ ለማወቅ ችሏል፣ በሚል ይቀጥላል መግለጫው። ይህ በእንዲህ እንዳለ በመተከል ዞን በተከሰተው የጸጥታ ችግር ውስጥ እጃቸው አለበት እንዲሁም በቸልተኝነት ኃላፊነታቸውን አልተወጡም በተባሉ 45 ከክልል እስከ ወረዳ ያሉ የስራ ኃላፊዎች ከኃላፊነታቸው የማንሳትና ለህግ የማቅረብ እርምጃ መወሰዱን የክልሉ የብልጽግና ፓርቲ ጽህፈት ቤት አስታውቋል። በዚህ ዙሪያ አስተያየታቸውን የተጠየቁት የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ተከታዩም ብለዋል። ዝም ብለን አይደለም አመራሩ ውስጡ እጁ ያለበት ምንል በግምት አይደለም። ይሄው በተግባርም እየታየን አርባ አምስት አመራሮች ላይ እርምጃ ወስደዋል። ይቀራል በቂ አይደለም። ይህም በቂ አይደለም። ከሀላፊነት ከፖለቲካ ኃላፊነት ማንሳት ብቻም አይደለም የሚፈለገው በህግም መጠየቅ አለባቸው። ህዝብ ሲገደል፣ ህዝብ ሲጨፈጨፍ አንዳንዶቹ ያስጨፈጨፉም ያሉበት፣ አንዳንዶቹ ደግሞ ዝም ብለው ያዩ በልብ ለሆነ መጠየቅ አለባቸው። ሲደመር ለዚህ ተላላቂ የሆኑ እዛው ክልሉ ላይ የሚኖሩ ደግሞ ነዋሪዎች አሉ። በየቀበሌውም በየወረዳው ያሉ እነዚህ ሁሉ ወደ ህግ ቀርበው ትምህርት መሰጠት አለበት፣ ሊጠየቁ ለጊዜው የተያዙ በርከት ያሉ ሰዎች አሉ። እነዚህም በህግ አግባቡ የሚታዩ እና ተገቢውን ህግ እንዲያገኙ ስራ መስራት አለበት የክልሉ መንግስትም የፌዴራል መንግስትም። በቤኒሻንጉል ጉምዝ ክልል ካለፈው ሐምሌ ወር ጀምሮ በተፈጸሙ ጥቃቶች በርካታ ንጹሐን ዜጎች መገደላቸው ይታወሳል። የክልሉን ፕሬዝዳንት ጨምሮ ከተለያዩ ኃላፊዎች ምላሽ ማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።